ገንዘብ መሸለም ትፈልጋላችሁ? ይህ ቪዲዮ ከደረሳችሁ በጣም እድለኛ ናችሁ። ፍጠኑ። ላልሰሙ ጓደኞቻችሁ ሁሉ ሼር እያደረጋችሁ የምነግራችሁን ሁሉ በጥንቃቄ ከሰማችሁኝ ለአንድ ጊዜ አይደለም በማበረታታት ሁልጊዜ የገንዘብ ሽልማት ስላዘጋጀላችሁ ታደርጉት ተጠቃሚ ትሆናላችሁ። በሉ እንግዲህ እኔ ራሱ